በኢትዮጵያና በኤርትራ መካከል ባለፈው ዓመት የተደረሰውን የሰላም ስምምነት መሰረት በማድረግ ኢትዮጵያ በወደብ በንግድና በጸጥታ ጉዳዮች ላይ የመግባቢያ ሰነድ አዘጋጅታ ማቅረቧ ሲነገር ፕሬዚዳንት ኢሳያስም ከጥቂት ወራት በፊት ኢትዮጵያንና ኤርትራን ወደ አንድ ማህበረሰብ የሚያመጣ ታሪካዊ ሰነድ አዘጋጅተናል ሲሉ ገልጸው ነበር። ሆኖም ዛሬም ሀገራቱ በህዝብ ለህዝብ ግንኙነት በንግድ፣ በጸጥታ፣ በወደብ አጠቃቀምና በሌሎችም ጉዳዮች ዙሪያ ያደረጓቸው ስምምነቶች የአፈጻጸም ችግር እንደገጠመው በአንዳንድ የመገናኛ ብዙሀን እየተ ዘገበ ይገኛል። የዚህ ምክንያቱ ደግሞ ኤርትራ አዲሱ የሰላም ስምምነት ገቢራዊ ከመሆኑ አስቀድሞ በአልጀርሱ የሰላም ስምምነት መሰረት ድንበር ማካለሉ እንዲካሄድ በቅድመ ሁኔታነት አስቀምጣለች ባይ ናቸው። አምና የተደረሰውን ስምምነት ለማጠናከር የተከፈቱ ሁለቱን ሀገራት የሚያገናኙ ድንበሮች በተለያዩ ጊዜያት ስምምነቶቹ ህጋዊ ማዕቀፍ እንዲኖራቸው እና ተቋማዊ እንዲሆኑ ለማድረግ በሚሉ ምክንያቶች መልሰው ለመዘጋት ወቅተዋል። የድንበሮቹን መከፈት ተከትሎ ህግን ያልተከተለ ንግድ መስፋፋቱ እና የሰዎች ፍልሰት ቁጥር በከፍተኛ ሁኔታ እያሻቀበ መምጣቱ ለድንበሮቹ ፈጥኖ መዘጋት ምክንያት መሆናቸውን ነው የፖለቲካ ትንታኞች የሚገልጹት። ባለፈው እሁድ በጀርመን ፍራንክፈርት ከተማ በተካሄደ የሀገረ ብሔር ግንባታ ፕሮጀክት የምክክር መድረክ ላይ ተጋባዥ እንግዳ የነበሩትን የኢትዮጵያ የውጭ ጉዳይ ሚኒስቴር ሚኒስትር ዴታ አምባሳደር ዶክተር ማርቆስ ተክሌ የሀገራቱ የሰላም ስምምነት አፈጻጸም እንከን ገጥሞታል ተብሎ በሚሰራጨው መረጃ ዙሪያ ማብራሪያ እንዲሰጡን ጠይቀናቸው ነበር። ከኤርትራ ጋር ያለውን ግንኙነት እንግዲህ ባለፈው አስራ አንድ ወራት በጥሩ ሁኔታ ሄደ የነበረው በዋናነት ሃያ ዓመት ተኮራርፎ የኖሩ ህዝቦችን ማቀራረብ ነው የመጀመሪያው። አብዛኛው ኢሞሽናል ነገርም አለበት። ያን ማቀራረብ ነው የተሰራው። ሌሎች ጉዳዮችን በሂደት መፍታት ነበረ የታሰበው። ከዛ መሰረት ደግሞ ህጋዊ ማዕቀፍ እንዲኖራቸው ተቋማዊ እንዲሆኑ ሁለቱም ሀገሮች መካከል ያለ ግንኙነት እንዲሆኑ እየተሰራ ነው። በእርግጥ ኢትዮጵያ በፍጥነት ብዙ ነገሮች እንዲሆኑና ህብረተሰቡም የንግዱም የምኑም የወደ አቅሙም የድንበር ንግዱም ቶሎ እንዲሄድ ፍላጎት አለን። ግን ይሄ ፍላጎት እንግዲህ ከኤርትራ ወገን ባለው ሁኔታ በሂደት መምጣት አለበት። እኛ ጋር ፍላጎቱ በደንብ አለን። ትክክል ነው። መጀመሪያም ያው ለውጡ በእኛ በኩል ስለሆነ የመጣው በእነሱ በኩል ዝግጁነትን ይዘው በዚህ ጉዳይ ራሳቸውን በደንብ አዘጋጅተው እስከመጡ ትንሽ ጊዜ ወስዶ ነው የሚሆነው እንጂ በሁለቱ አገሮች መካከል ትስስሩ እንዲጠናከር የእኛ መንግስት ፍላጎት ነው። መንገድም እየተሰራ ነው። አንዳንድ ስራዎችም በሂደት እየተሰሩ ያሉበት ነገር አለ። ያው የየሀገሮቹ ዝግጁነት ሌቨል ከመለያየቱ ጋር የተያያዘ ነገሮች ይኖራሉ። እነሱም በቅርቡ እንዲፈታሉ ብለን ተስፋ እናደርጋለን። ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡ ማግስት ከሀገራት ጋር የሚካሄዱ የውጭ ግንኙነት ስምምነቶችና ትብብሮች ከህዝብ እንደማይሰወሩ በተደጋጋሚ ቢገልጹም ከለውጡ በኋላም ቢሆን በተለይም ከኤርትራና ከተለያዩ የመካከለኛ ምስራቅ ሀገራት ጋር በተደረጉ ስምምነቶች ዙሪያ አንዳንድ የውጭ ግንኙነት ፖሊሲ ተንታኞችም ሆኑ በተፎካካሪ ፖለቲካው እንቅስቃሴ ጎራ የተሰለፉ ወገኖች ስምምነቶቹ ግልጽነት እንደሚጎድላቸው እየገለጹ ይገኛሉ። በተለይም የመካከለኛው ምስራቅ ሀገራት በአፍሪካ ቀንድ ካላቸው ወታደራ እንቅስቃሴ እንቅስቃሴና የጂኦፖለቲካ ስትራቴጂ የበላይነት ፉክክር የተነሳ ኢትዮጵያን ሳታስበው ግጭትና አለመረጋጋት ውስጥ እንዳይከቷት ጥንቃቄ ሊደረግ ይገባል ለሚለው ስጋታቸውም ሚኒስትር ደታው መንግስት የሀገሪቱን መብትና ጥቅም አሳልፎ የሚሰጥ ድብቅ ስምምነት እንደማያደርግ ነው የገለጹት። ከመካከለኛው ምስራቅም ጋራ ኢትዮጵያ የተለየ ስምምነት አላደረገችም። በአብዛኛው ኢንቨስትመንትን ከማበረታታት ጋር የተያያዘ፣ ንግድን ከማበረታታት የተያያዘ፣ ተደራራቢ ግብርን የማስቀረት የተያያዙ ስምምነቶች ናቸው ናቸው የሚካሄዱት። ከዛ ባሻገር እነዚህ የመካከለኛ ምስራቅ ሀገራት ከፍተኛ የሆነ የፋይናንስ አቅምም ስላላቸው በተለይ ወለድ የሌለው ሎን ወይም ብድር ማግኘት የሚደረጉ ስምምነቶች አሉ። ከዚህ ከወታደራዊ እንቅስቃሴ ካላቸው ኢንተረስት አኳያ ወደፊት የሚያስከትለው ችግር የለም። እርግጥ ጎረቤት ሀገሮቻችን ጋር በተለይ ቀይ ባህር ላይ የምንጠቀምባቸው ጎዳዎች ባሉ በዛ አካባቢ የሚደረገው እንቅስቃሴ ያሳስበናል። እንዲህ ሀገርም ኢትዮጵያም ያሳስባታል። ነገር ግን እዚህ ላይም ትኩረት የምናደርገው ከሀገሮቹ ጋራ ባለን ግንኙነት ነው። ስለዚህ አገሮቹ ጋር ጥሩ ግንኙነት እንዲኖረን በማሰብና ያላቸውን ኢንቴንሽን ወይም ፍላጎታቸውን የመለየት ስራዎችን ነው በአብዛኛው የምንሰራው። ምክንያቱም ይሄ የሆነው በእኛ ድንበር ላይ ባለመሆኑ ማለት ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ሚኒስትር ዴታ አምባሳደር ዶክተር ማርቆስ ተክሌ የኢትዮ ኤርትራ የሰላም ስምምነት አፈጻጸም የዘገየውና እንከን የገጠመው የኤርትራ መንግስት ከሁሉ በፊት የአልጀርሱ ስምምነት እንዲተገበርና አወዛጋቢው ድንበር በግልጽ እንዲለይ ቅድመ ሁኔታ በማስቀመጡ ነው ተብሎ በማህበራዊ የመገናኛ ብዙኃን የሚሰራጨውንም አስተያየት ከእውነት የራቀ መሆኑን ገልጸዋል።